ሚኒስትር አብይ አህመድ በገዳ ስርዓት መሰረት እውቅናና የላቀ ደረጃ ስያሜ መስጠቱን የኦሮሞ አባ ገዳዎች ህብረት አስታውቋል። የቱላማ አባ ገዳና የኦሮሞ አባ ገዳዎች ህብረት ጸሐፊ ጎበና ሆላ ሬሶ ለአሜሪካ ድምፅ እንደገለጹት ለጠቅላይ ሚኒስትሩ እውቅና የተሰጠው ኢትዮጵያን እንደ ሀገር ለማስቀጠል ባደረጉት ተጋድሎ ነው ብሏል። በገዳ ስርዓት ውስጥ አባ ገዳዎች በባህላዊ መንገድና የተለያዩ ጉዳዮችን መሰረት አድርገው የስም ስያሜና እውቅና መስጠት እንደሚችሉ የገለጹት ደግሞ የኦሮሞ ታሪክና ባህል አጥኚው አለማየው ኃይለ ናቸው። የኦሮሞ አባ ገዳዎች ለጠቅላይ ሚኒስትር አብይ አህመድ የሰጡት ስያሜ አባ ብያ፣ አባ መላ፣ አባ ጉራቻ የሚል ነው ብለዋል። ፀሐይ ዳምጠው ተከታዩን ይዛለች። የኦሮሞ አባገዳዎች ህብረት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እውቅና መስጠቱን የገለጸው ሰሞኑን ነው። የቱለማ አባገዳና የኦሮሞ አባገዳዎች ህብረት ጸሐፊ ጎበነ ሆላ ሬሶ ህብረቱ ለጠቅላይ ሚኒስትሩ የሰጠውን እውቅና ሲገልጹ እንደሚታወቀው አሁን ሀገራችን ኢትዮጵያ ያለችበት ሁኔታ ከባድ ውጥረትና ከባድ ጦርነት ውስጥ ነው። ያውም የአንድ ሀገር ዜጎች መካከል የሚደረግ ጦርነት በሌላ አካል ወይም ከጎረቤት ሀገራት ጋር ቢሆን እንኳ ለመናገር የሚሻል ነበር። ግን ይህ ጦርነት በጣም አስከፊ ነው። ይሁን እንጂ በዚህ ጦርነት ውስጥ አብይ አህመድ የኦሮሞ ተወላጅ የሆነው በሐሳብም ሆነ በአካል ተሳትፏል። ይህ ሰው በጦርነት ላይ ተሳትፎ ከተመለሰ በገዳ ስርዓት ክብር ይሰጠዋል። ነገር ግን የገዳ ስርዓት ጦርነትን አያበረታታም። የዲሞክራሲ ስርዓት መሰረት ነው። ስርዓቱ ሰላም ነው የሚሰብከው። ይሁን እንጂ ጠላት ገፍቶ ከመጣ ራሱን መከላከልና መብቱን እንዲያስከብር ይፈቅዳል። እናም የዶክተር አብይም ከዚሁ ጋር ይመሳሰላል። ጦርነቱ አሁንም አልተጠናቀቀም። ነገር ግን በአብይ አህመድ አመራር በአንደኛው ምዕራፍ በጠላት ኃይል የተያዙ ቦታዎችን ማስለቀቅ ተችሏል። እናም ዶክተር አብይ የአባ ገዳ ልጅ ነው። በገዳ ስርዓት ውስጥ ደግሞ ልጁ ስኬታማ ሆኖ ከተመለሰ አባት እውቅና ለልጁ ይሰጣል ማለት ነው። አሁንም የተደረገው ይሄ ነው። በህብረቱ ለጠቅላይ ሚኒስቴሩ የተሰጠው እውቅና ሶስት የስም ስያሜዎችን ከነትርጉማቸው ያካተተ ነው ሲሉም አባገዳው አክለዋል። እኮ አባ ጉራቻ ከኔሲ ጅራ ለመቶሞ፣ አባ መላ ከኔሲ ጅራ ሰደፎሞ፣ አባ ብያ ከኔሲ ጅራ አንደኛ። አባ ጉራቻ፣ አባ መላና አባ ብያ የሚሉ ስያሜዎች ተሰጥተዋል። ይህ ሁሉ ስያሜዎች ትርጉም አላቸው። አሁን አባ ጉራቻ የተባለው በፈረሰም ብቻ ለመጥራት አይደለም። ነገር ግን ለጥቁር አፍሪካኖች ተምሳሌ ትሆኗል ለማለት ነው። ትናንትም ይቺ ሀገር ለአፍሪካ ሀገር ምሳሌ ነበረች። ቀኝ ያልተገዛች ሊያንበረክኳት የመጡን ሁሉ ድል አድርጋ ያሸነፈች የአፍሪካ ኩራት ነበረች። እናም አሁንም ጠቅላይ ሚኒስትሩ ይቺ ሀገር ተከብራ እንድትቀጥል እያደረገ ነው። ሌላው አባብያ የሚለው ስያሜ ነው። እሱም የምዕራቡ ዓለም የአፍሪካ አህጉርን እንደ አህጉር አይመለከቷትም። መቸገር የሌለባት አህጉር ናት። በፖለቲካም ሆነ በምጣኔ ሀብት እየተቸገረች የምትገኘውና ለዚህ አህጉር ድምፅ የሆነ ሰው አብይ አህመድ ነው። አባመላ የተባለው ደግሞ ብልህ ነው፣ እውቀትም አለው። ሁሉንም በአንድ ላይ ያሟላ ሰው ነው ለማለት ነው። አንድ ሰው ወደ ጦር ሜዳ ስለዘመተ ወይ ደግሞ መንግስት ስለሆነ ብቻ እውቅና አይሰጠውም። እነዚህን መስፈርቶች ስላሟላ ነው እውቅናውን የሰጠ ነው ዶክተር አብይ አህመድ እንደ አንዳንድ ሀገራት መሪዎች ኢትዮጵያ ውጥረት ውስጥ ስትገባ የራሳቸውን ደህንነት አላስቀደሙም በማለትም አስረድተዋል ይልቁንም ጠቅላይ ሚኒስትሩ ከውስጥም ሆነ ከውጭ በሀገሪቷ ላይ የተጋረጠውን ችግር ለመጋፈጥ ከሌሎች ጓዶች ጋር በጦር ሜዳ ተገኝተው ሲፋለሙ ነበር ያሉት አባገዳ ጎበንሆላ ይህ ድርጊታቸው ለሌሎች ሀገራትም መልካም ተሞክሮ መሆኑን ነው የገለጹት የኦሮሞ አባገዳዎች ህብረት ሰብሳቢ ና የጉጂ አባገዳ ጅሎ ማነው በበኩላቸው ዶክተር አብይ ለኢትዮጵያ ልዩ ፍቅር አላቸው በማለት ነው የገለጹት። እንደ አባገዳ ከፊት የሚቀድመው ሰው ወይም መሪ አገር የሚያስተዳድር አባ ብያ ይሉታል። መነሻችን ኢትዮጵያን የሚወድ ሰው በመሆኑ ነው። ዶክተር አብይ ማለት ኢትዮጵያ የምትባል ሀገር አፈሯንም ይወዳል። ሲኖር ኢትዮጵያዊ ሲሞት ኢትዮጵያ ይላል ሁሌ ለዛ ነው አባብያ ያን ነው። በገዳ ስርዓት ውስጥ አባ ገዳዎች በባህላዊ መንገድ የተለያዩ ጉዳዮችን መሰረት አድርገው የስም ስያሜና እውቅና መስጠት እንደሚችሉ የገለጹት ደግሞ የኦሮሞ ታሪክና ባህል አጥኚው አለማየሁ ኃይሌ ናቸው። አንዳንድ ጊዜ ክብረ ስም ይሰጡ ይሻላል። አባገዳዎች የታወቀ ነገር ነው። አባገዳዎች ሞጋሳ የሚባል አለ። ስም ሞጋሳ የሚያካሄዱ ሞጋሳ ማለት ሰውን ዘመድ ብቻ ማድረግ ሳይሆን ስሙ በዛ ሰዓት ይወጣለት አለ ሰው ለሱ ግን ስም ነው። አዲስ ስም ተፈጠረለት ማለት ነው። ኦሮሞ የክብረ ስም ማለት ነው። አባብያ የሀገር አስተዳዳሪ ተወዳጁ ማለት ነው። ሀገሩ ህዝቡ ሁሉ የሱ ስለሆነ አባብያ የሚል ክብር ሰጥተውበት በባህላችን በኦሮሞ ባህል ውስጥ አንዳንድ ኦሮሞዎች አካባቢ ይሄ የተለመደ እኮ መ ስም ነው፣ የክብር ስም ነው የተሰጣቸው። ተደናቂ ለሆነ ሰው ትልቅ ስምና ክብር ይሰጡታል። አባ ገዳቸ የገዳ ስርዓት የዲሞክራሲ ስርዓት መሰረት ነው። ገዳ ሰላም ነው የምሰብከው፣ ያለው ህብረቱ ሁሉም አካላት በተቻለው መንገድ ሁሉ ፊታቸውን ወደ ሰላም ማዞር አለባቸው ስልም አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።